ጦርነት ለማስቀረት ስንል ኃይል በማጠናከር ተዘጋጅተናል ብለዋል የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል። የፌዴራል መንግስት ስልጣን የያዘ ኃይል በትግራይ ሕዝብ ላይ ሲፈጽመው የነበረውን ሴራ ወደ ኃይል እርምጃ በማሸጋገር ላይ ስለሆነ የክልሉ ሕዝብ ዝግጅቱን አጠናክሮ መቀጠል አለበት ብለዋል ለክልሉ መገናኛ ብዙሃን በሰጡት መግለጫ የሀገሪቱን ችግር ለመፍታት ሁሉን አቀፍ መድረክ መዘጋጀት አለበት ሲሉም አክለዋል። ሙሉጌታ ጽባሀ ከመቀሌ ዝርዝሩን ይዟል። ትግራይ ክልል በተናጠል ያካሄደውን ምርጫ ፌዴራሉ መንግስት ህገ ወጥ ነው ብሎ ውጤቱም ውድቅ እንደሆነ ቢያሳውቅም የክልሉ ምክትል ርዕሰ መስተዳድር እየተባሉ ሲጠሩ የቆይቱን ዶክተር ደብረጽዮን ገብረ ሚካኤል የክልሉ ባለስልጣናት አሁን የሚጠሯቸው ፕሬዚደንት ወይም ርዕሰ መስተዳድር እያሉ ነው። ዶክተር ደብረጽዮን ገብረ ሚካኤል ዛሬ ለክልሉ መገናኛ ብዙሀን በሰጡት መግለጫ ፌዴራል መንግስት በትግራይ ላይ በተደጋጋሚ ሴራዎች በመጎንጎን ጉዳት እያደረሰ ነው ብለዋል። በተለይ በክልሉ ምርጫ ከተካሄደ ወዲህ በሚዲያና ኢኮኖሚያዊ ጫና ከመፈጸም በተጨማሪ ወደ ኃይል እርምጃ እየተሸጋገረ እንደሆነ ተናግረዋል። በመሆኑም የክልሉ ህዝብ ዝግጅቱን አጠናክሮ ሊቀጥል ይገባል ብለዋል። ትግራይ ህዝብ ለመብቱ ስለቆመ ብቻ ያ ሁሉ በደል እንዳይበቃው እንደገና በጉልበት ትንበርከክ አለ የሚለው ነገር ተቀባይነት የለውም። የማንፈልገው ውጊያ ነው፣ ተገደን ግን እንገባ እንችላለን። መብታችን መርገጥ የሚፈልጉ ሀይሎች ካሉ፣ ህዝባችንን ለመቀጥቀጥ፣ ለመበደል፣ ለማንበርከክ የሚመጣ ሀይል ያለን አማራጭ እንደ ህዝብ መግጠም ነው እንደ ህዝብ መቅጠም ነው። ይህ የልዩ ኃይል የሚሊሻ ጉዳይ አይደለም። ሁሉም አቅማችን አነሳስተን እንገጥማለን። የህዝብ ውጊያ ነው የሚሆነው። በህዝብ መብት ላይ የመጣ ህዝብን ለማንበርከክ ተገዛ፣ ሰጥ ለቅብለህ ተገዛ የሚመጣ ስለሆነ ሁሉም ሁሉም አቅማችን ነው የምንጠቀመው። አሁን ያለው ልዩነት ፖለቲካዊ ስለሆነ በፖለቲካ እንግጠም ነው የምንለው። በዚህ ምክንያትም ከሁለት ዓመት በላይ በትዕግስት ጠብቀናል ብለዋል ዶክተር ደብረጽዮን። በኃይል የሚፈታ ችግር እንደሌለ የተናገሩት ዶክተር ደብረጽዮን ከመጣ ግን እንመክታለን ብለዋል። አሁንም ልዩነቱን ለመፍታት የፖለቲካ እስረኞች እንዲፈቱ፣ ሁሉም ያሳተፈ መድረክ እንዲዘጋጅ የጠየቁት ዶክተር ደብረጽዮን ጦርነት አስቀርተን እንወያይ ብለዋል። ጦርነት ለማስቀረት ስንል ኃይላችንን በማጠናከር ተዘጋጅተናል በማለትም ተናግረዋል። ግን የምናውቃቸው ተዘጋጅ በዚህም ተዘጋጅ ነው በኤርትራም ተዘጋጅ ነው። ክህደት ክህደት እየተፈጸመ ነው። በዚህ አገር የራስን ዜጋ ለመምታት ከውጭ ኃይል ተባብሮ ለመምታት ትግራይን ታቅዶ እየተሰራ ነው ያለው። ይሄ ጠቅላላ አገርን የሚያጠፋ ነው፣ ትግራይ አይደለም ጠቅላላ አገርን የሚያፈርስ የትግራይ ተደርጎ ሊወሰድ በፍጹም አይችልም። እኛ እንደሆን እንገጥማለን። ዓላማ አለን። ለዓላማችን መስዋዕት እንከፍላለን። የፈለገ ይሁን የድሮ ታሪካችን ነው የኛው። ማንም የውጭ ኃይል አንበርኮን አያቅም። በምንም መልኩም አንንበረከከም። አድዋ ዚን ያለው ሌላ ታሪክም ሰርተናል ብትደርግ የፈለገ ሀይል ቢመጣ ትግራይ መቀበሪያ ናት። የአዳሪ ሀይል አዳሪ ሀይል ሊፈንጭ አይችልም። በምንም አይነት አሸናፊ ሁሌ መሳሪያ አይደለም፣ ጦር አይደለም፣ ህዝብ ነው መታወቃ። ከየትም አቅጣጫ ይምጣ፣ እኛ እንቀጥማለን። ሌላው ግን የራሱ ድርሻ ጫወት ነው። እኛ ያልነው ወደ ውይይት እንሄድ ነው። እኛ ያልነው ነው የታሰሩት ፖለቲከኞች ይፈቱ ነው። ይፈቱና ወደ ድርድር እንግባ ነው። የሀገሪቱ የፖለቲካ አቅጣጫ ይሁን፣ የምርጫ ይሁን፣ አብረን ተነጋግረን እንወስን ነው። ባለው ዘው ብሎ መሄድ አይቻልም ነው። ስለዚህ መፍትሄው ፖለቲካ እስረኞችን ፈጥቶ ወደ ውይይት መምጣት ነው። ይሄ ተወርውሮ በወታደር መሳሪያ በጥይት የፖለቲካ ችግር እፈታለሁ ማለት የሚያሳዝን ነው። ወደ ውጊያ ብንገባም መፍትሄ አሁንም ውይይት ነው። በመሳሪያ የሚፈታ የለም። በወቅታዊ ጉዳዮች ላይ መንግስታቸውና ፓርቲያቸው ህወሀት መገምገማቸው የተናገሩት ዶክተር ደብረ ጽዮን በትግራይ ህዝብ ላይ ጥቃት ለማድረስ ከውጭ ኃይል ጋር በመተባበር እየተሰራ ነው ሲሉ ከሰዋል። የኤርትራ መንግስት ከፌዴራሉ መንግስት ጋር በመተባበር የትግራይ ህዝብ ለመምታት ዝግጅት እያደረገ ነው ብለዋል። ዶክተር ደብረ ጽዮን የኤርትራ መንግስት የኢትዮጵያ ጉዳይ የእኔ ጉዳይ ነው ብለዋል ፕሬዚዳንት ኢሳያስ በግላጭ ተው ተው አልተባለም። አቁም የራስን ስራ ጣልቃ ገብነት ነው አልተባለም። በግላጭ ዶክተር አብይ እንደግፋለሁ፣ ወያኔ እንገድላለሁ፣ እጨርሳለሁ። ጣልቃ ገብነት ነው። ፌዴራል መንግስት ደስተኛ ነው። የራሱ ዜጋ የራሱ ወገን በሌላ ውጭ ኃይል ሲራከስ፣ ሲዋረድ ደስ ይለዋል። ተቃውሞ አያውቅም። አንድ ቀን ይቀጥቅጥልን እሱም አቅም ካለው ስለዚህ፣ ተባብሮ እየተሰራ ነው ቆይቷል። የሁለቱም አገሮች ሰራዊት ምሽግ ላይ ያለ ሁለቱም መሪዎች ምን እየሰር እንደሆነ እያየ ያን ያህል የጠበቀ ዝምድና እና ግንኙነት ካለ ምን አለ ሰራዊቱ ከምሽግ ቢያወጡት? ከምሽግ እንዲወጣ የሚያስችለውም ስምምነት ለምን አይደረግም? የኤርትራ መንግስት የኤርትራ ነጻነት ከማይደግፉ ኃይሎች ጋር ተባብሮ ለኤርትራ ነጻነት የታገለውን የትግራይ ህዝብ ለማጥቃት እየሰራ መሆኑ የኤርትራ ህዝብና ሰራዊት ሊገነዘብ ይገባል ብለዋል ዶክተር ደብረጽዮን። አክለው የኢትዮጵያ ወቅታዊ ሁኔታ ዓለም አቀፍ ማህበረሰብ እንዲያውቅ በተደጋጋሚ መጻፋቸው የጠቆሙት ዶክተር ደብረጽዮን በቅርብ ጊዜ ደግሞ ሀገሪቱ ውስጥ ተፈጠረ ላሉት ቀውስ ዓለም አቀፍ ማህበረሰብ መፍትሄ ለመፈለግ ባለመስራቱ ኃላፊነት እንዲወስዱ እንደሚያደርጋቸውም አመላክተዋል። ጠቅላይ ሚኒስትር አብይ አሕመድ ካሁን በፊት በትግርኛ ቋንቋ ቃለ መጠይቅ ሲያደርጉ ትግራይ ለመውጋት እቅድ ይዘው እንደሆነ ተጠይቀው ይህ እብደት ንግግር ነው። ፌዴራል መንግስት የራሱ ህዝብ የሚወጋበት ምን ምክንያት የለውም ብለው ነበር ለአሜሪካ ድምፅ